ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞስ ጋር በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። There are up to 50,000 visas available for the diversity visa program for 2017, but that's for all the countries that are eligible. አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ምክትል ቆንስላ ጆሽዋ ማርክስ ናቸው። ትላንት እንደ አውሮፓውያን የዘመን አቆጣጠር በ2017 በሚካሄደው የዲቪ ሎተሪ መርሃ ግብር ዙሪያ ከሰጡት መግለጫ የተወሰደ ነው። ዘገባ ይዘናል። ስትሮክ በመባል በሚታወቀው ድንገተኛና አደገኛ የጤና ሁከት ዙሪያ ያተኮረ ተከታታይ ቅንብር በምሽቱ፣ ይህም ሁኔታው አንዴ ከተከሰተ በኋላ ሊወሰዱ በሚገቡ እርምጃዎችና የእንክብካቤ አማራጮችን ይዳስሳል። ሐኪሞን ይጠይቁ። ጠብቁት። ሌሎች በርከት ያሉ ዘገባዎችና ቅርብሮችም አሉን። ጤና ይስጥልኝ ለምናመሻቸው ክቡራትና ክቡራን አድማጮች፣ የዛሬ ረቡዕ ጥቅምት 10 2008 ዓ ም ስርጭታችንን ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። አሁን የሰዓቱን የዓለም ዜና ከአዲሱ አበበ ደምን የሶሪያው ፕሬዚዳንት ባሽር አልአሳድ በሩሲያ ያደረጉትን ያልተለመደ ጉብኝት ፈጽመው ወደ አገራቸው ተመለሱ። ፕሬዚዳንት አሳድ በዚሁ ጉብኝት ከሩሲያ አቻቸው ቭላድሚር ፑቲን ጋር ተገናኝተው ሩሲያ የሶሪያን ጦር ለመርዳት ከሶስት ሳምንታት በፊት ስለጀመረችው ወታደራዊ ድጋፍም ተነጋግረዋል። አሳድ ከ2011 ወዲህ የውጭ አገር ጉዞ አለማድረጋቸው ይታወቃል። የኢራቅ መሪዎች ከሌሎች ኃይሎች ጋር በመተባበር በአይሲስ ላይ የሚደረገውን ጦርነት በማዕከልነት የሚመራ የጦር አዛዥ ለመሰየም እየተወያዩ ናቸው። የዩናይትድ ስቴትስ ኤታ ማጆር ሹም ጀነራል ጆሴፍ ዳንፎርድ ትናንት ማክሰኞ ኢራቅን ሲጎበኙ ባሰሙት ቃል የተሻለ ድጋፍ ለመስጠት ይቻል ዘንድ ዩናይትድ ስቴትስ መራሹ ጦር አንድ አዛዥና አመራር ሰጪ ያስፈልገዋል ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪ ሙን እስራኤልና ፍልስጤማውያን ደም አፋሳሽ ግጭታቸውን አቁመው ወደ ሰላም እንዲመጡ ጥሪ አደረጉ። ሚስተር ባን ዛሬ ረቡዕ ከፍልስጤማውያኑ ፕሬዚዳንት መሐመድ አባስ ጋር በምዕራቧ ዳርቻ ራማላ ከተማ ተገናኝተው ተወያይተዋል። ዋና ጸሐፊው በክልሉ በሚካሄድ አመፅ ቢያንስ ስምንት ፍልስጤማውያንና ከ40 በላይ ፍልስ ስምንት እስራኤላውያንና ከአርባ በላይ ፍልስጤማውያን የሞቱበት ግጭት እንዲያበቃ ለሁለት ቀናት ያደረጉትን ጉብኝት ሲያበቁ ነው ከፍልስጤሙ መሪ ጋር የተገናኙት። የኢራኑ የበላይ መሪ አያቶላ ሆሚኒ ከምዕራባውያኑ ጋር የተደረሰውን የኒውክሌር ስምምነት አጸደቁ። ስምምነቱ ግን ግልጽነትና ወጥነት ይጎድለዋል ሲሉ ተናገሩ። አያቶላ ሆሜኒ ለኢራኑ ፕሬዝዳንት ሐሰን ራሁኒ በጻፉትና በመንግስታዊ ቴሌቪዥን በተነበበ ደብዳቤ ላይ እንዳመለከቱት ይህ አይነቱ ድክመት አገሪቱን አሁንም ሆነ ወደፊት አደጋ ላይ ይጥላል። ስምምነቱ ላይ የሚታየውን መዛባትና የግልጽነት መጓደል የኢራን ባለስልጣናት በንቃት ሊከታተሉት ይገባል ሲሉም አስጠንቅቀዋል። በአውሮፓ የፍልሰተኞች ቀውስ ምክንያት የባልካን ማለትም በቀድሞዎቹ የዩጎዝላቭ ሀገሮች መካከል ግጭቶች እንዳይቀሰቀሱ የጀርመን ውጭ ጉዳይ ሚኒስትር አስጠነቀቁ። ውጭ ጉዳይ ሚኒስትሩ ፍራንክ ወልተር ስታንመር በርሊን ውስጥ ከፊንላንዱ አቻቸው ጋር ከተዋዩ በኋላ ሲናገሩ የፍልሰተኞች ቀውስ በባልካን አገሮች መካከል አዲስ ግጭት እንደማይቀሰቅስ ተስፋ አለኝ ብለዋል። በመጀመሪያ ደረጃ ይላሉ፣ ውጭ ጉዳይ ሚኒስትሩ የፍልሰተኞቹ ጉዳይ ሰላም እንዲመጣ ለብዙ ጊዜ የተደከ የሚጠቀምበትን ጥረትን መና አድርጎ አዲስ ግጭት ሊቀሰቅስ አይገባውም። እድገት ወይም ልማት ወደኋላ መሄድም አይገባውም ሲሉ ተናግረዋል። ዜናው አበቃ። አዲሱ አበበን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ያለውን የሰዓቱን የዓለም ዜና ዝርዝር ይዞ ይመለሳል። አሁን አድማጮች፣ ለቀዳሚው የምሽቱ አብይ ርዕስ ወደ አዲስ አበባ 5 50 ሺህ የዲቪ እጣዎች እንደ አውሮፓውያን የዘመን አቆጣጠር በ2017 መርሃ ግብር መዘጋጀታቸውን አዲስ አበባ የሚገኘው የዩናይት ስቴትስ ኤምባሲ አስታውቋል። ባለፉት 1 12 ዓመታት 36797 ኢትዮጵያውያን በዚህ መርሃ ግብር አማካኝነት ወደ አሜሪካ መግባታቸውንም አመልክቷል። መለስካቸው አምሀ ነው መግለጫውን የተከታተለው። አዲስ አበባ የሚገኘው የአሜሪካ ኤምባሲ ምክትል ቆንስላ ጆሽዋ ኤ ማርክስ ዛሬ ከቀትር በኋላ በሰጡት ጋዜጣዊ መግለጫ የ2017 ዲቪ ወይም በእንግሊዝኛ አጠራሩ ዳይቨርሲቲ ኢሚግሬሽን ቪዛ መርሃ ግብር ምዝገባው ኦክቶበር 1 2015 ወይንም መስከረም ሀያ 2008 ዓ ም እንደጀመረና ማክሰኞ ኖቬምበር 3 2015 ወይንም በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት ጥቅምት 23 ቀን 2008 ዓ ም እንደሚዘጋ ገልጸዋል ይህ በየዓመቱ በእጣ መልክ ብቻ ለእያንዳንዱ አመልካች የሚወጣ ወደ ዩናይትድ ስቴትስ መግቢያ ቪዛ ዘንድሮ ብዛቱ 50 ሺህ እንደሆነም ሚስተር ማርክስ ገልጸዋል። ለ2017 ዲቪ መርሃ ግብር እስከ 50 ሺህ የሚደርሱ ቪዛዎች ተዘጋጅተዋል። እነዚህ ሁሉ ግን በመላው ዓለም ላሉ በዚህ እድል ሊጠቀሙ ለሚችሉ አገሮች ነው። እያንዳንዱ አገር ከዚህ ሊያገኝ የሚችለው እስከ ሰባት በመቶ ብቻ ነው። ያ ማለት ደግሞ ሰባት በመቶ የሚሆኑ ሰዎች ከዚህ አገር ይመረጣሉ ማለት አይደለም። ይህ በእጣ ወይንም በሎተሪ አሰራር ለባል እድል ይደርሳል የሚባለው ቪዛ ማንም ማመልከት ቢችልም ማሟላት ያለበት መመዘኛዎች ግን አሉ ብለዋል። እነዚህን መመዘኛዎች የማያሟላ ሰው ማመልከቱ ግን ከንቱ ልፋት ነው ያሉት ቆንስላው መመዘኛዎቹን ዘርዘር አድርገው አስረድተዋል። በእነዚህ ጉዳዮች ላይ ግልጥ መሆን አለብን። የከፍተኛ ሁለተኛ ደረጃ ትምህርት ማጠናቀቅ ወይንም ከዚህ ጋር ሊወዳደር የሚችል የትምህርት ደረጃ ግድ ነው። ይህ ትምህርትም በደንብ እንደተበየነው 12 ዓመታትን የሚፈጅና በተሳካ ሁኔታ መጠናቀቅን ይጠይቃል። ይሄ በኢትዮጵያ የሚታወቀውን የሙያ ትምህርት አይጠቀልልም። ሁለተኛውና የዚህ አማራጭም ባለፉት አምስት ዓመታት የሁለት ዓመት የሥራ ልምድ ያለው መሆኑንና ለዚህም ቀደም ሲል የሁለት ዓመታት ሥልጠና ወይንም ልምድ መውሰድን የሚጠይቅ ነው። የኤምባሲው ባለሥልጣን ያስገነዘቡት ሌላው ጉዳይ ይህን ቪዛ ለማግኘት በሚኬደው መስመር ለማመልከቻው አመልካቾች ገንዘብ ማውጣት እንደሌለባቸው ነው። ማንኛውም አፍሪካዊ አመልካች የዲቪ ማመልከቻውን ወይም ማመልከቻዋን ቅጽ በይፋ ከሚታወቀው የዲቪ ድረገጽ ማውጣት ይችላል። ድረገጹም ደብሊው ደብሊው ደብሊው ዶት ዲቪሎተሪ ዶት ስቴት ዶት ጎቭ ዶት በማለት አብራርተዋል። ክፍያው የሚጀመረውም የት ላይ እንደሆነ አብራርተዋል። Another thing to keep in mind is the cost remains the same. The DV registration is completely free. ሌላው መዘንጋት የሌለብን ጉዳይ ለዚህ ቪዛ የሚወጣው ወጪ አለመለወጡን ነው። የምዝገባው ሂደት በፍጹም ነፃ ነው። ተፈላጊውን መመዘኛ የሚያሟላ ማንም ሰው ከኢትዮጵያ ሆኖ ኢትዮጵያዊነቱን የሚያረጋግጥ ከሆነ ሊመዘገብ ይችላል። አንድ ሰው የሚከፍለው ከተመረጠና ወደ ቃለምልልሱ ወይም ወደ ኢንተርቪው ደረጃ ሲደርስ ብቻ ነው። ኤምባሲው ካሰራቸው የተለያዩ መረጃዎች ማየት እንደሚቻለው በ2017ቱ የዲቪ መርሃ ግብር 184 የዓለም አገሮች ዜጎች የዚህ ዕድል ተጠቃሚ ሊሆኑ ይችላሉ። ከእነዚህ አገሮች አንዷ ኢትዮጵያ ስትሆን እንደ አውሮፓውያን ዘመን አቆጣጠር ከ2003 ዓ ም ጀምሮ እስከ 2014 ዓ ም ድረስ በነበሩት 12 ዓመታት 36797 ኢትዮጵያውያን የዲቪ ሎተሪ ተጠቃሚ መሆናቸው ታውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ሁለተኛው የመጽሔቱ ርዕስ ስንሻገር የሰላም ስምምነቱ ከተፈረመም በኋላ ቢሆን የተኩስ አቁሙ እየተከበረ አይደለም ሲሉ የደቡብ ሱዳን ተቃዋሚ ቡድኖች መሪ ሪክ ማቻየር መናገራቸውን የሚመለከተው ዘገባ ይከተላል። ማቻር አዲስ አበባ ውስጥ ነው። ባለፈው እሁድ መግለጫውን የሰጡት እስክንድር ፍሬው ተከታትሎታል። የደቡብ ሱዳን ተቃዋሚዎች መሪ ዶክተር ሪያክ ማቻርት በአዲስ አበባ መኖሪያ ቤታቸው የሰጡት መግለጫ በቅርቡ ከኒውዮርክና ና ዋሽንግተን ከተመለሱ በኋላ የመጀመሪያው ነው። በነሐሴ ወር የፈረመነው የሰላም ስምምነት ወደ ተግባር እየተቀየረ አይደለም፣ ችግር ገጥሞታል ብለዋል ማቻር በዚሁ መግለጫ። ይህንን በተመለከተ በኒውዮርክ በተካሄደውና በተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በተዘጋጀው ስብሰባ ላይ ገለጻ ማድረጋቸውንም ጠቅሰዋል። ዋናው ጉዳይ ደግሞ የተኩስ ስምምነቱ ሊተገበር አለመቻሉ መሆኑን አመልክተዋል። እርሳቸው እንደሚሉት በተለይ በኢኳቶሪያ ግዛት ለአንድም ቀን የተኩስ አቁም ኖሮ አያውቅም። የተኩስ አቁሙ ያልተከበረው የሰላም ስምምነቱ ከተፈረመበትና ቋሚ የተኩስ አቁም ይፋ ከተደረገበት ጊዜ ጀምሮ ነው። በናይል ላይ ያሉ የጦር ጀልባዎችን ጉዳይ ታስታውሳላችሁ? እነዚህ የጦር ጀልባዎች እንዲንቀሳቀሱ የተደረጉት ስምምነቱ በተፈረመበት ወቅት ነው። ሳልቫ ወደማይቆጣጠሯቸው ቦታዎች ተጨማሪ ጦር እንዳይልኩ አድርጓቸው ስንል ድምፃችንን ከፍ አድርገን አሰማን። ማንም አላዳመጠንም። ጦርነት ቀጠለ። ከዚያ ጊዜ ጀምሮ ጦርነቱ በኢኮቶሪያ ቀጥሏል። በየቀኑ ወደ አካባቢው የሚመጡ የጦር ጀልባዎች በስድስት ጊዜ ምልልስ በምዕራብና ሰሜን ኢኳቶሪያ የሚገኘውን ጦራችንን ይደበድባሉ። የሰላም ስምምነቱ በተፈረመ በ45 ቀናት ውስጥ ደቡብ ሱዳንን ለቀው መውጣት የነበረባቸው የኡጋንዳ ወታደሮች አሁንም በዚያ ይገኛሉ። እናም ሪያክ ማቻር ይህ ሌላው የሰላም እንቅፋት መሆኑን ተናግረዋል። ይህ በእንዲህ እንዳለ የደቡብ ሱዳን ሰራዊት መሪ ጄኔራል ጆንሰን ጁማ ለአሜሪካ ድምፅ ራዲዮ በሰጡት ቃለ ምልልስ በኢኳቶሪያ ግዛት ሰላማዊ ዜጎችን በመጥለፍ ተቃዋሚ ሸማቂዎችን ከሰዋል። ጄኔራሉ ጁባ ውስጥ በሰጡት መግለጫ በሪያቅ ማቻር የሚመራው የደቡብ ሱዳን ሕዝብ ነጻ አውጪ ሰራዊት ኤስፒኤልኤም ከፍተኛ መኮንን ጄምስ ከቢላ ላለፉት ሁለት ወራት በኢኳቶሪያ ማሬዲ ቀበሌ ቁጥራቸው ሐምሳ የሚደርስ ዜጎችን አግተዋል እንዳገተና የመንግሥት ሰራዊት ግን እንዳስለቀቃቸው ገልጠዋል። ጀነራል ጁማ የሪያክ ማቻርን ወገኖች እንደገና ጠብ በማጫር ከሰው። በመንግሥት በኩል ግን የለየለት ደም መፋሰስ እንዳይከሰት ወታደራዊ ጥንቃቄ እያደረግን ነው ብለዋል። የሰላም ስምምነቱ በተፈረመ በ45 ቀናት ውስጥ ደቡብ ሱዳንን ለቀው መውጣት የነበረባቸው የኡጋንዳ ወታደሮች አሁንም በዚያ ይገኛሉ። እናም ሪያክ ማቻር ይህ ሌላው የሰላም እንቅፋት መሆኑን ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች የምትከታተሉት ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድና ና እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ ሰባት በአማርኛ ቋንቋ የሚተላለፈውን የአሜሪካ ድምጽ ራዲዮ ስርጭት ነው። አሁን ወደ ቀዳሚው ቅንብር ነው የምንሻገረው። ሐኪሞን ይጠይቁ። ስትሮክ በመባል በሚታወቀው አደገኛና ድንገተኛ የህመም ሁኔታ ከህመሙ ምልክቶች ከህመሙ ጠባይ ጀምረን በተከታታይ ስናቀርብ ነበረ። ዶክተር ዳንኤል ተስፋዬ ናቸው እንግዳችን። ዶክተር ዳንኤል ተስፋዬ የህብለ ሰረሰር የነርቭና የአንጎል ህክምና አማካሪ ሐኪም ናቸው። ታዲያ ዛሬ ህመሙ ከደረሰ በኋላ ሊደረጉ በሚችሉ አማራጮችና እንዲሁም ደግሞ በተከታታይ በሚሰጥ ደጋፊ ህክምና የሚባለው ህመሙ ከደረሰ በኋላ ምን ይደረጋለን? ባለፈው ሳምንት ጀመር አድርገን ነበር ከሱ ነው እንግዲህ ስትሮክ ከደረሰ በኋላ ከመጀመሪያው ህክምናውና ከመድኃኒቱ አኳያ የፊዚካል ቴራፒ ኦኪፔሽናል ቴራፒ ስፒች ቴራፒ የምንላቸው ማለት እንግዲህ አማርኛውን እዚህ ላይ ያሉላ ትረዳለ እነዚህን ህክምናዎች የፊዚዮቴራፒ የተለያዩ አይነት ህክምናዎች ስትሮኩ ከደረሰበት ሰዓት ጀምሮ ነው እዚህ ሀገር የምንጀምረው። አሜሪካን ሀገር ስትሮክ ሴንተር ውስጥ የምንሰራ ሰዎች እነዚህ ነገሮች በአስቸኳይ መጀመር አለባቸው መለመድ አለባቸው። ዋነኛው የተጎዳውን አካል መልሶ የማቋቋምና የመመለስ ነገር ነው። ለዚህ ደግሞ ቴራፒዎች እጅግ በጣም ወሳኝ ናቸው። እንደሰማሁት በቅርቡ ኢትዮጵያ ውስጥ የፊዚካል ቴራፒ ትምህርት ቤት ተከፍተዋል። ጥሩ ፊዚካል ቴራፒስቶችም እንዳለ ሰምቻለሁ። በቅርብ ከአሜሪካንም ሀገር የሄደ አንድ ወጣት ሐኪም በጥሩ ሁኔታ በመስራት ላይ እንዳለ ሰምቻ ግን ያ አንድ ሀኪም አይደለም ለውጥ የሚፈጥረው እንደነገርኩ ሲስተሙ ነው አጠቃላይ ስርዓቱ በዛ መልክ አገልግሎት መስጠት ብቃት ሲኖረው ነው ብቃት ሲኖረው ነው እና ይሄ ቴራፒው እጅግ በጣም ወሳኝ ነው ከስትሮክ በኋላ ያለው ሪሃብሊቴሽኑ ነው ይሄ ደግሞ እንግዲህ አንድ ሰው ስትሮክ ሲይዘው አካሉ ብቻ አይደለም የሚጎዳው በከፍተኛ ሁኔታ ስነ ልቦናና መንፈሱ ይጎዳል ድሮ መረጥ የሚችል ሰው ሁሉም ነገር ማድረግ የሚችል በቅጽበታዊ ሁኔታ መናገር፣ መሄድ፣ ማየት ችግሩን ግማሽ ጎኑን አለማንቀሳቀስ ሳይችል ምን ያህል ከፍተኛ ጉዳት ስነ ልቦናዊ ጉዳት ሰውየው ላይ ቤተሰቡ ላይ የሚፈጥረው ስትሬስ አገር ላይ የሚፈጥረው ጫና ይሄ ነው የሚባል አይደለም። እነዚህን ነገሮች ደግሞ ለመከላከል በጣም ብዙ ወጪ የሚጠይቅ በጣም ብዙ ግንዛቤ የሚጠይቅ ብዙ መሰራት ያለበት ሁኔታ ነው። በቅርብ እንደምናያና እንደምንሰማው በሀገራችን ስትሮክ እየጨመረ ነው የመጣው። ክስተቱ እየበዛ ነው። ከአኗኗር ዘይ መለዋወጥ ጋር ሊሆን ይችላል። በምክንያትነት የሚታወቁ በአሁኑ ጊዜ በደም ብዛት፣ በስኳር በሽታ፣ በኮሌስትሮል በሽታ የሚጠቃው የህብረተሰብ ክፍል በጣም እየጨመረ ያለ ነው እና አሳሳቢ ደረጃ ላይ ስለደረሰ ይሄ እንደ ድሮ እነዚህ በሽታዎች የዛሬ ሰላሳ አመት በሰፊው ባይታዩም አሁን እንደ ልብ የሚታዩ በሽታዎች በመሆናቸው እዚህ ላይ ከፍተኛ ትኩረት ያስፈልጋል። ዶክተር ዳንኤል በመጨረሻው ያነሱት ከድንገተኛው ህክምና እርዳታ ዘለቄታ ወዳለው የህክምና እርዳታ የሚወሰዱትን እርምጃዎች በመጨረሻው ደግሞ የማገገም ህክምናን ብለው በረጅም ጊዜ ውስጥ አንድ ህመምተኛ ወዲያው የሚያሳስቡት ነገሮች ከተፈቱ በኋላ በተከታታይ የሚደረጉ የክትትል ህክምናዎችን ጠቅሰዋል። በተዛማች አነጋገር ለአድማጮች ቅርብ ለማድረግን ሞክረ ፊዚካል ቴራፒ ፊዚዮቴራፒ ብለዋል። የአካል የሰውነት የውስጥ የሰውነትን አሰራር የማነቃቃት አይነት ህክምና መንፈስ የሚያጠጉ መንፈስ የሚያጠነክሩ የህክምና አገልግሎቶች እንዲሁም በህመሙ ሳቢያ አንደበት በት ሲተሳሰር ያን የሚያፍታታ መልሶ መናገር የሚያስችል ይመስለኛል። ያነሷቸው ሶስተኛው ደግሞ ኦኪፔሽናል ቴራፒ የምንለው በተለይ እጅን ተግባራዊ ለማድረግ የሚደረጉ እንቅስቃሴዎች አሉ። ያ ሰውዬ ራሱን እንዲረዳ የሚደረጉ እንቅስቃሴዎች አሉ እና እንግዲህ ይሄ በጣም እያደገ ያለ ሳይንስ ነው። በጣም ብዙ አዳዲስ ግኝቶች አሉ። በዚህ መልክ መድኃኒቶች አሉ፣ ከዚህ ጋር አብሮ የሚሰጡ። ይሄ የማገገሙ የሪሃብሊቴሽኑ ፕሮሰስ እጅግ በጣም ሰፊ ነው። አንዳንድ ዲቫይሶች፣ ማነው መሳሪያዎች፣ መገልገያዎች ያስፈልጋሉ። እንደ ምርኩዝ፣ ዊልቸር፣ ዎከር ምናምን የምንላቸው አይነት በርካታ መገልገያዎች አሉ። እነዚህ ነገሮችም ላይ አብሮ የሚሰራ ነው። ውጤቱ ደግሞ በጣም ዝግ ያለ ነው። ብዙ ጊዜ የነዚህን ውጤቶች የምንገመግመው በሶስት ወር ነው። ጥናታዊ መለኪያዎች የሚያሳዩ በሶስት ወር ነው። ቅጽበታዊ ከስትሮክ መሻሻል አለ አለ። ብዙ ጊዜ ግን የምናየው መሻሻሎች የምንገምተው መለኪያዎቻችን ከሶስት ወር በኋላ ነው። ከስትሮክ በኋላ ቀስ እያለ ነው ሕክምናው ከሰራ በቶሎ ከተደረሰበት የሚመጣ ውጤት ቀስ እያለ ነው ነው የሚሉን ሳን በአጠቃላይ ሙሉ ለሙሉ ወደ ቀድሞ ሁኔታ ይመለሳል ማለት አይቻልም። ብዙ ጊዜ ስትሮክ ትንሽም ብትሆን ደፍስት ጉዳት ጉዳት ትታ ማያለፎ አይቀርም እና ሙሉ ለሙሉ አይመለስም። ግን አንዳንድ ጊዜ በጣም በሚገርም ሁኔታ ስራን እንደገና የመመለስ አይነት አስማሚያዎች ይኖራሉ። ዶክተር ዳኒ ቀደም ብሎ የጠቀሷቸው አጋዥ ባለሙያዎች ጭምር የሚጠይቁ ናቸው። በሐኪምና በቁሳቁሱ ወይም ህክምና ቴክኖሎጂ መኖር ብቻ ሳይሆን እነኚህ በማገገም ዘርፉ የገለጿቸው በየዘርፉ የሰለጠነ ባለሙያ የሚጠይቁ ናቸው። ቅድም ያነሷቸው የፊዚካል ቴራፒስት፣ ኦኩፔሽናል ቴራፒስት ቋንቋን መልሶ አንደበትን ለመፍታት የሚረዳውን ህክምና የሚያግዙ ባለሙያዎች አሉ። እነኚህ በሌሉበት እንደ ኢትዮጵያ ባሉ ሁኔታዎች በቀጥታ በባለሙያ አይን የሚታይም ባይሆን የቤተሰብ አቅም የቤተሰብ እገዛ ትልቅ ነውና፣ ሕክምናው በተሟላበት እንኳን የቤተሰብ አባላት እገዛ ለውጤቱ ወሳኝነት አለው በሚባልበት ምን አይነት ጠቋሚ ሀሳቦችን ያነሳሉ? ለተቀማጭ ሰማይ ቅርቡ ነው እንደሚባለው እዚህ ሆኖ እንዲደረግ ማለት ቀላል ነው። እንደ እኔ ግን ግምት ኢትዮጵያ ውስጥ ያለው አሴት ወይም ሀብት ቤተሰብ ነው። ብዙ ሰው ያለው ቤተሰብ ስለሆነ ቤተሰብን የማስተማሪያ ዘዴዎች ቢነደፍ ያ ጥቅም አለው ብዬ ነው የማምነው። ሪሃብሊቴሽን አቅም ላይ ፈቅድ ይችላል። ሪሃብሊቴሽን ሆስፒታል ውስጥ ሰው ማኖር ይጀመርም ያ ለስትሮክ ለሚጠቃው ሰው በቂ ሪሃብ የሚሰጡ ትሬንድ የሆኑ ሰዎች የሉንም። ያ ያ ስለ ቤተሰብ ግን ብዙ ነገሮች ማድረግ ስለሚችል የስትሮክ ትምህርት መስጠት ላይ ወደፊት ትኩረት ቢደረግ ለቤተሰቦች ያመጋገቡን ሁኔታ የኤክሰርሳይሱን ሁኔታ በመጠነኛም ቢሆን ኦኩፔሽናል እና ፊዚካል ቴራፒዎች፣ የስነ ልቦናዊ ምክሮችና ትምህርቶች የሚሰጥበት ሁኔታ ነው። ትንሽ አንዳንድ ነገሮችን ሊቀየር ይችላል ብዬ የማስበው እንዳልከው እጅግ በጣም ብዙ ገንዘብ የሚፈልግ ሁኔታ ስለሆነ አስቸጋሪ ነው። በነገራችን ላይ እኔም ባለሁበት ወደፊት በሚቋቋሙ በሚቋቋመው ኢትዮጵያን ኢዳግ የሚባለው እዚህ የአሜሪካን ሀገር ያለን የሐኪሙ አሜሪካና አውሮፓ እንዲሁም ኢትዮጵያ ያሉ የሐኪሞች ስብስብ ማህበር አለ። ያ ዘመናዊ ሆስፒታል በሚሰራበት ጊዜ የተሟላ የስቶክ ሴንተር ይኖራል ብለን በእቅድ ውስጥ አለን። ግን ያ ለሕዝብ በሙሉ ያዳርሳል ማለት ዘበት ነው። ቢያንስ ያን አቅርቦት መጠቀም መገልገል የሚችሉ ሰዎች መረዳት የሚችሉበትን ሁኔታ ለመፍጠር ነው እየሞከራቸው ያላችሁት። በዛ መልኩ ይደራጃል፣ ሊረዳ የሚችል ሁኔታ ሊፈጠር ይችላል የሚል ተስፋውን ነው እየገለጸው ያሉት። ልክ ነው። እና ያም እንግዲህ መማሪያ ሊሆን ይችላል። ወደፊትም በዚህ አካባቢ መስራት ያለብን ይመስለኛል። እኔም ያቅሜን ለመስራት ሞክራለሁ። በትምህርቱም ረገድ የምታበረክቱት አስተዋጽኦ ያንኑ ያህል ከፍ ያለ ግምት የሚሰጠው ነው። ና በተመሳሳይ በሌላ አድማጭ ጥያቄ መልሰን እንደምናገኘው ተስፋ አረጋለሁ። ዶክተር ዳንኤል ተስፋዬ የነርቭ ና የአንጎለ አማካሪ ሐኪም ስትሮክ በተሰኘው ድንገተኛ ና አደገኛ ህመም ሁኔታ ከህመሙ ምንነት እስከ ሕክምና አማራጮቹ ድረስ በተከታታይ ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። ጊዜ ርስጥ ላይ ለዛሬው አቶ አሉላ እኔም እጅግ በጣም አመሰግናለሁ። በዚህ አጋጣሚ ጨው በመተው አንድ ሁለት ሰዎች የደም ግፊታቸው ቢቀንስ ኤክሰርሳይዝ በማድረግ ስኳራቸው ቢወርድ ኮሌስትሮል እና የደም ብዛት የስኳር መድኃኒታቸውን በተገቢ ሁኔታ ቢከታተሉ አንድ ሁለት ሰው እንኳን ለእኔ ይሄ ትልቅ ውጤት አለው ብዬ ነው የማምነው እና እጅግ በጣም አመሰግናለሁ ስለሰጠኝ አጋጣሚ። አድማጮች፣ አሁን ወደ ሌላው ተከታዩ ሳምንታዊ ቅንብር እንሻገር። ንግድና ንግድና ምጣኔ ሀብት በምሽቱ ዝግጅቱ በኢትዮጵያ ፈጣን የምጣኔ ሀብት እድገት ያመጣውን ለውጥ ይገመግማል። በተለይ በኢትዮጵያ መንግስት በተደጋጋሚ የሚገለጸው ከ10 በመቶ በላይ የምጣኔ ሀብት እድገትም ሆነ በዓለም ባንክና አይኤምኤፍ የሚጠቀሱት ደግሞ ከ7 ከ9 በመቶ የሚገመቱ አሀዞች ለኢትዮጵያ ሕዝብ ኪስና ኑሮ ለእናንተ ኑሮ ምን ፋይዳ አላቸው? ይላል የምሽቱ የንግድና ምጣኔ ሀብት ዝግጅት ትኩረት። አዘጋጅና አቅራቢው ሄኖክ ሰማ ግዜራ። በኢትዮጵያ የዚህን አዲስ ዓመት የመጀመሪያ ወር አገባደን ወደ ሁለተኛው ተሻግረናል። ሀገሪቱን የሚያስተዳድረው ገዢው ፓርቲ ኢህአዲግ አዲስ ባይሆንም አዲስ መንግሥት መስርቷል። ኢህአዲግ የመሠረተው መንግሥት ደግሞ አሁንም አዲስ ባይሆንም የምጣኔ ሀብት ስልት አውጥቷል። የእድገትና ትራንስፎርሜሽን እቅዱ የምጣኔ ሀብት ፖሊሲውም ልክ አዲስ እንደ ተመሠረተው መንግሥት የአምስት ዓመታት የአፈጻጸም የጊዜ ሰሌዳ ወጥቶለታል። በዚህ ወር የዓለም የምጣኔ ሀብት ፖሊሲ ቀያሾች እንዲሁም የአፍሪካ የኢትዮጵያ በፔሩ ሊማ ተሰባስበው ሲወያዩና መረጃ ሲለዋወጡ ነው የሰነበቱት። የዓለም የገንዘብ ድርጅት አይኤምኤፍ ዋና የምጣኔ ሀብት ቀያሽ ሞሪስ ኦስትፌልድ በአጠቃላይ የዓለም ምጣኔ ሀብት ካለፈው ዓመት ሐምሌ ወር በዜሮ ነጥብ ሁለት ከመቶ ዝቅ ብሎና ተቀዛቅዞ ለቀጣዩ አንድ ዓመት ይቆያል ብለዋል። በዚህ ያህዝ መሠረት ባለፈው ዓመት በ3.4 ከመቶ ያደገው የዓለም ምጣኔ ሀብት በአውሮፓውያኑ 2015 ዓ ም በ3.1 ከመቶ በቀጣዩ 2016 ዓ ም ደግሞ በ3.6 ከመቶ ያድጋል። በዚህ የእቅድና የውይይት ወር የወጡ ሌሎች በርካታ አሃዞች አሉ። በተያዘው የአውሮፓውያን የበጀት ዓመት የኢትዮጵያ ምጣኔ ሀብት በ8.7 ከመቶ ማደጉን አይኤምኤፍ የዓለም የገንዘብ ድርጅት አስታውቋል። በሀገሪቱ የውጭ ብድር ክምችት በእጅጉ መጨመሩን ነው የዓለም አቀፉ የገንዘብ ተቋም አክሎ የገለጸው። የኢትዮጵያ መንግሥት ደግሞ ከዚያ ቀደም ብሎ የዜጎች የነፍስ ወከፍ ገቢ ጨምሯል ሲል አስታውቋል። እነዚህ ቁጥሮች ከምጣኔ ሀብትና ከገንዘብ ሚኒስትሮች ቀመር ባለፈ በዜጎች ሕይወት ምን አይነት ፋይዳ አላቸው? ፈጣን እድገት እንዴት ነው ዘለቄታ ያለው ልማትና በእናንተ ሕይወት ደግሞ ለውጥ የሚያመጣው የሚሉ ጥያቄዎች እናነሳለን። ዶክተር አክሎግ ቢራራ የዓለም ባንክን ጨምሮ በሌሎች የዓለም አቀፍ ድርጅቶች ከሰላሳ ዓመታት በላይ ያገለገሉ የምጣኔ ሀብት ባለሙያ ናቸው። እድገት እኔ እንደሚገባኝ ከሆነ ከሌሎችም ሀገሮች ልምድ እንዳየሁት የአብዛኛውን ሕዝብ ሕይወት ወይም ደግሞ ኑሮ ከጊዜ ወደ ጊዜ የሚያሻሽል ሕዝብን የሚያሳትፍ ለዛሬው ትውልድ ብቻ ሳይሆን ለነገውም ትውልድ መሰረት የሚጥል የኢኮኖሚ ምስረታ አያያዝ ነው እና ሶስት ነገሮችን ይመለከታል። አንደኛ ማህበረሰባዊ የሆነ እድገት የሚለው ነው፣ ሚዛናዊነትን የሚመለከት የገቢና የሀብት ስርጭትን የሚመለከት በሌላ በኩል ዋናው መሰረቱ አይ ኤም ኤፍ የሚመለከተው ኢኮኖሚው ለውጥ አሳየ፣ መዋቅራዊ ለውጥ አሳየ፣ መሰረት ጣለ የነፍስ ወከፍ ገቢ እያደገ ሄደ፣ የስራ እድል እየተፈጠረ ሄደ፣ አገር ወለድ የሆነ ኢኮኖሚ እየተፈጠረ ሄደ፣ ተሳትፎ እየተስፋፋ ሄደ የሚለውን የሚመለከት ነው። ሌላው ሶስተኛው ዙር እንደ ክበቦች ብናያቸው አካባቢው የሚመለከት ነው ማለትም ተቆርቋሪነት ያለው የአካባቢ ጥበቃ ለምሳሌ የአየር ጠባይ ሁኔታዎችን፣ የመሬት አጠቃቀም ሁኔታዎችን የሚመለከት እና ህዝቡን በአጠቃላይ የሚመለከት እና ይሄ ተሳትፎን ይመለከታል፣ ግልጽነትን ይመለከታል፣ ኃላፊነትን ይመለከታል፣ ሚዛናዊነትን ይመለከታል። ዋናው የኢኮኖሚ እድገት መሰረት ፍላጎት እና አቅርቦት መዛመዳቸው ነው። በተደጋጋፊ ይሄዳሉ አይሄዱም የሚለው ጥያቄ በጣም ቁልፍ ነው። ምክንያቱም እንዲሁ ቁጥሮችን ለህዝብ ማቅረቡ በቂ አይደለም። ህዝቡ የሚመለከተው ከራሱ ኑሮ አንጻር ነው። ማለትም ለምሳሌ ምግብ በልቶ ማደሩ፣ አንድ ምግብ ብቻ የሚያገኘው ሶስት ምግብ በልቶ ማደሩ፣ ጤንነቱ መጠበቁ፣ ንጹህ ውሃ ማግኘቱ፣ መጸዳጃ ማግኘቱ፣ የነፍስ ወከፍ ገቢው ከጊዜ ወደ ጊዜ እያደገ መሄዱ እና እነዚህን እነዚህን መስፈርቶች የሚመለከት ነው አይ ኤም ኤፍ ያቀረበው ዘገባ እድገት መኖሩን ያመለክታል ስምንት ነጥብ ሰባት በመቶ በሁለት ሺ አስራ አራት አስራ አምስት ባለው ጊዜ ውስጥ አድጓል ይላል ይሄ የሚመሰገን እንጂ ዝቅተኛ የእድገት መጠን አይደለም የሚመሰገን ሌሎች አገሮች እንዲያውም የማያገኙት በምስራቅ ኤዥያ በተከታታይ መሰረታዊ የሆኑ ለውጦችን ያመጣ የእድገት መጠን ነው። እና በጣም ጥሩ እንትን ነው። ችግሩ ምንድን ነው? ራሱ አይኤምኤፍ የውጭና የውስጥ አስጊ ሁኔታዎች አሉ ያለው ነው። ያ ነው እንግዲህ ልንወያይበት የሚገባን ብዬ የምገምተው ተሰናባቹ የኢትዮጵያ የገንዘብ ሚኒስቴር አቶ ሱፊያን አህመድ ከወራት በፊት ለሀገሪቱ ፓርላማ ባቀረቡት ሪፖርት የሀገሪቱ ምጣኔ ሀብት በሁለት ዲጂት ማደጉን የዜጎች ገቢ መጨመሩንና ድህነት መቀነሱን ያብራሩት በተመዘገበው ፈጣን እድገት የዜጎች የነፍስ ወከፍ ገቢ ያደገ ሲሆን በ2003 ከነበረበት 396 የአሜሪካን ዶላር በ2006 ወደ 632 የአሜሪካን ዶላር ከፍ ብለዋል። ተሰናባቹን የኢትዮጵያ የገንዘብ ሚኒስትር አቶ ሶፊያን አህመድን ድምፅ ነው የሰማ ነው። ዶክተር ደምስ ጫን ያለው በአዲስ አበባ የምጣኔ ሀብት አማካሪ ሲሆኑ በቅርቡ በሙያቸው መጽሐፍ አሳትመዋል። እድገትና ልማት ልዩነት አላቸው ይላሉ ስንናገር እድገትና ልማትን እለያያለን ሲሆን ልማት ከእድገት በተጨማሪ በጤናው፣ በድህነቱ፣ በሀብት ድልድሉ እና ሌሎችም ይሄንን ጠቋሚ የሚሆኑ ነገሮችን የያዘ መለኪያ ነው ያለው በሰፊው። ስለዚህ በዚህ አንጻር አሁንም ቢሆን ብዙ የአፍሪካ ሀገሮች መስራት ያለባቸው ነገር እንዳለና ኢትዮጵያን መስራት እንዳለባት የታወቀ ነገር ነው። በተለይ ኢትዮጵያ ግን በዚህ አንጻር ከሌሎች የአፍሪካ ሀገሮችም ለየት ባለ ሁኔታ ፈጠን ያለ እርምጃ እያሳየች ነው። ይህም በመሆኑ ነው ወደግንም ጠላንም ቁጥሩ አንድ ይሄ መንግስት ብቻ ያወጣው ስለሆነ ይሄ መንግስት ያወጣውን አይደለም የተቀበልነው፣ በሙያተኞች የተሰራው ነው። ድህነት እዚህች አገር የዛሬ አስር ዓመት ከነበረበት ወይም ለምሳሌ በኤምዲጂው ጊዜ ከነበረበት ከአርባ አራት ፐርሰንቱ ሀያ ስድስት ደርሷል። ሀያ ስድስት ፐርሰንት ደርሷል። እንግዲህ አሁን በቅርቡ ዩኤንዲፒ ያወጣውን ሪፖርት በምናይበት ጊዜ ሀያ ስድስት ፐርሰንት ኮ ማለት በህዝብ ቁጥር አንጻር ሲታይ እስቲል ሀያ ሰባት ሚሊዮን ማለት ነው። ትክክል ነው። አይኤምኤፍ በተደጋጋሚ በኢትዮጵያ ምጣኔ ሀብት እድገት የግሉ ዘርፍ ተሳትፎ አነስተኛ መሆኑን በመግለጽ ሰፋፊ የመንግስት ድርጅቶች የግሉን ዘርፍ የገበያ ተወዳዳሪነት እየጎዱ ነው ሲል የምጣኔ ሀብት ፖሊሲ ቀያሾች በተለይ የኢትዮጵያ መንግስት ባለስልጣናት ገበያውን ለውድድር ክፍት እንዲያደርጉ ሲመክር ቆይቷል። ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1131 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚሰራጨው ልዩ ግማሽ ሰዓት ዝግጅታችን የዛሬው እዚህ ላይ ያበቃ። ለአሁኑ በመስክና እዚህም ባሉ ዘጋቢዎችና ባልደረቦቻችን ስም ለምሽቱ ሶስት ሰዓት በአጭር ሞገድ በ1922 እና 25 ሜትር ባንዶች በሚተላለፈው መደበኛ ዝግጅታችን መልሰን ልናገኛችሁ በቀጠሮ። የምሽቱ አስተናጋጅ አሉላ ከበደ ፕሮግራሙን ከመራችልን ጽዮን ግርማና ከስርጭት መሀንዲሱ ጋር በመሆን በዚሁ እንሰናበታለን። መልካም ምሽት። ሶሳ ላይ እንገናኝ።